ሊቢያ ውስጥና በሌሎች የዓለም ክፍሎች መውጫተው የሚገኙ ዜጎቻቸውን ለመመለስ የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ቃል ገቡ። ማይክል ብራውን ያጠናቀረው ዘገባ አለ፤ ሰለሞን አባተ ያቀርበዋል። ሚስተር ቡሃሪ ዜጎቻቸውን ለመመለስ ያሰቡት የሀገራቸውን ማኅበራዊና ምጣኔ ሀብታዊ መርሃ ግብሮችን በማስፋት እንደሆነ ተናግረዋል። ቡሃሪ ይህንን ያሳወቁት አይቮሪኮስት ውስጥ ለተሰበሰቡ የአፍሪካና የአውሮፓ መሪዎች ነው። የዚህ ስብሰባ ዋነኛ አጀንዳ የፍልሰት ጉዳይ ሲሆን በተለይ ሊቢያ ውስጥ በባሪያ ፍንገላ ላይ ምንጫቸው የምዕራብ አፍሪካ ሀገሮች የሆኑ ፍልሰተኞች ሰሞኑን ሲሸጡ የሚያሳይ ቪዲዮ በመገናኛ ብዙሃን ከወጣ ወዲህ ጉዳዩ የመሪዎቹን ትኩረት ሙሉ በሙሉ መሳቡ ተነግሯል። በስብሰባው ላይ ከተናገሩት መካከል የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የፍልሰትን ጉዳይ አጥብቆ የመያዝን ፈተናዎችና ዕድሎች ጠቋቁመዋል። ሊቢያ ውስጥ የፍልሰተኞችን ሽያጭ ሰሞኑን ያሳዩን ስዕሎች አሉ ጉቴሬሽ፣ ፈጥነን የመንቀሳቀሳችንን አጣዳፊነትና አስፈላጊነት ያስታውሱናል። በእርግጥ የፍልሰት ጉዳይ የከበደ ፈተና ነው ብለዋል የመንግሥታቱ ድርጅት ዋና ጸሐፊ። ይሁን እንጂ ከልማት ጋር ጥሩ ሥራን ከመፍጠርና ትብብርን ከማጠናከር ጋር ስንመለከተው የዕድሎችም ምንጭ መሆኑን ነው የምንገነዘበው። ሁሉም ሀገሮች ድንበሮቻቸውን ኃላፊነት ባለውና ሉዓላዊነታቸውን በሚያስጠብቅ ሁኔታ የመቆጣጠር መብትም ግዴታም እንዳለባቸው ያስታወሱት ጉቴሬሽ ያንን ሲያደርጉ ግን ስደተኞችን የሚመለከቱ ዓለም አቀፍ ሕግጋትን ሙሉ በሙሉ አክብረው የስደተኞችን እና የፍልሰተኞችን ሰብአዊ መብቶች ሳይጥሱ ወይም ሳይረግጡ መሆን እንደሚገባው አሳስበዋል። አይቮሪኮስት ላይ የተሰበሰቡት መሪዎች ፍልሰተኞችን በተለይ ደግሞ ጦርነት ባኘካት ሊቢያ ውስጥ የተያዙትን ለመርዳትና ከጥቃት ለመጠበቅ የሚሠራ ልዩ ግብረ ኃይል ለማቋቋም ተስማምተዋል። በሀያ አንደኛው መቶ ክፍለ ዘመን ባርነት ጨርሶ ተቀባይነት የለውም ያሉት የቡርኪና ፋሶ የውጭ ጉዳይ ሚኒስትር ሊቢያ ያሉትን የሀገራቸውን አምባሳደር አስወጥተዋል።